በ1999 ዓመተ ምህረት በተካሄደው ብሔራዊ የሕዝብና የቤቶች ቆጠራ ወቅት ተስተውለው ነበር የተባሉ ችግሮች እንዳይደገሙ ትኩረት ሰጥቶ እንደሚንቀሳቀስ የአማራ ብሔራዊ ክልላዊ መንግሥት አስታውቋል። መስፍን አራጌ ከደሴ ተከታዩን አጠናቅሯል። ዛሬ ከሰሜንና ደቡብ ወሎ ከዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች እንዲሁም ከደሴ ከተማ አስተዳደር ለተውጣጡ ከ600 በላይ የቆጣሪና ተቆጣጣሪዎች የአሰልጣኞች ስልጠና በደሴ ከተማ መሰጠት ተጀምረዋል። ለ13 ቀናት የሚሰጠው ስልጠና መክፈቻ ላይ የተገኙት የክልሉ ገንዘብና ኢኮኖሚ ትብብር ቢሮ ኃላፊ አቶ ጥላሁን ማህሪ እንዳስታወቁት በ1999 የተስተዋለው የአሰራር ጉድለት እንዳይደገም ቅድመ ጥንቃቄ ተወስደዋል። በ99 በነበረው ቆጠራ እንግዲህ በቂ ግንዛቤ ባለመኖሩ ጥቅምና ጉዳቱን ባለመ መረዳት ሊሆን ይችላል። ቤት ለቤት ተንቀሳቅሶ መቁጠር ላይ ክፍተት ነበረ። ጀስት ሜዳ ላይ ሆኖ ተራራ ላይ ሆኖ ግምታዊ የሆነ አሃዝ መውሰድ ዝንባሌዎች ነበሩ በዚያን ሰዓት። ይሄ እንዳይደገም ነው አሁን እያንዳንዱ ቆጣሪ ተቆጣጣሪ ቤት ለቤት ዙሮ አንድም የህብረተሰብ ክፍል ሳይታለፍ ቆጠራው እንዲካሄድ ግንዛቤ እንዲሰጥ እያደረግን ያለ ነው። ለክልሎች የሚሰጠው የበጀት ድጎማ የሚከፋፈልበት ቀመር የህዝብ ብዛትን መሰረት ያደረገ ነው። የ1999 ቆጠራ ደግሞ ራሱን የቻለ ግ ድፈቶች ስለነበሩበት የበጀት ቀመሩ በህዝቡ ዘንድ ቅሬታ ማሳደሩን ስማቸው እንዲጠቀስ ያልፈለጉ ምሁር ጠቁመዋል። እንደ መሆኑ ቀመሩ የክልሉን ተጠቃሚነት የጎዳ ነው። በዚሁ ጉዳይ ላይ አስተያየታቸውን የሰጡት ቢሮ ኃላፊው ጥያቄው መኖሩን አምነው ይህ ችግር እንዳይደገም ነው ዘንድሮ ልዩ ትኩረት ሰጥተን የምንንቀሳቀሰው ብለዋል። በ1999 ቆጠራ በተፈጠረው ችግር ዙሪያ አጀንዳ ተይዞ ውይይት እንደሚደረግበት አረጋግጠዋል። በእኛ ክልል በኩልም ጥያቄዎች ሲነሱ ነበረ። ያ 99 የነበረው ስህተት እንዳይደገም ነው ሁሉም ከፍተኛ አመራር በየዞኖቹ ተንቀሳቅሶ ይህን አደራ ለቆጣሪና ተቆጣጣሪዎች፣ ስልጠና ለሚሰጡ አሰልጣኞች አደራውን እያስገነዘበ ያለው። ቢሮ ኃላፊውም በተለይ በስህተት ወደ ሌላ አካባቢዎች ተካለው የነበሩ ቦታዎች እንዲስተካከሉ አቅጣጫ መቀመጡን አስረድተዋል። ከ1999 ጋር ሲነጻጸር 12 አካባቢዎች ወደ ሌላ አካባቢዎች ተካለውን ያገኘ ናቸው። በየቦታው የተንቀሳቀሰው የክልል የህዝብና ቤት ቆጠራ ኮሚሽን ኮሚቴ አባላት ነው፣ በየዞኖቹ እንዲንቀሳቀስ የተደረገው። የተሰራውን ካርታም ስናይ እና በእኛ በኩል የተዘጋጀውን በምናይበት ጊዜ ልዩነቶችን አግኝተናል። እነዚህ እንዲስተካከሉ ዳይሬክሽን ሰጡባቸዋል እስከ ፌዴራል ድረስ። ኒውስ ቢዝነስ ኢትዮጵያ የተባለው ድረገጽ ባወጣው ዘገባ ብሔራዊ የህዝብና ቤቶች ቆጠራ መካሄድ ከሚገባው ጊዜ በሁለት ዓመት ተራዝሟል። ድረገጹ በሀገሪቱ በአገሪቱ የነበረው ፖለቲካ ያለመረጋጋትና የጸጥታ ችግር ለዚህ ምክንያት እንደሆነ አስቀምጧል። ይህው ድረገጽ አክሎ በአገሪቱ በአሁኑ ሰዓት በተለያዩ አካባቢዎች በተፈጠረው ግጭት በርካቶች ከመኖሪያ ቀያቸው መፈናቀላቸው በቆጠራው ላይ ተጽዕኖ ሊያሳድር ይችላል የሚል ስጋቱን አስቀምጧል። ቢሮ ኃላፊውም ለዚህ መፍትሄ የሚሉትን ጠቁመዋል። ይሄ በክልል ደረጃ በነበረው ውይይት ላይም የተነሳ ጉዳይ ነበረ። አካባቢያችን በርከት ያለ የህዝብ ቁጥር ተፈናቅሏል። እነዚህን እንግዲህ በተቻለ መጠን በአጭር ቀናት ውስጥ ወደ ቀያቸው ለመመለስ በክልል ደረጃ ሰፋ ያለ ስራ እየተሰራ ነው ያለው። የገኝ ማሰባሰብ ሂደት በክልልም በአዲስ አበባ ላይም ኮሚቴ ተቋቁሞ ስራዎች እየተሰሩ ነው ያለው። ቆጠራው ከመጀመሩ በፊት እንግዲህ አብዛኛውን የህብረተሰብ ክፍል ወደ ነበረበት ቦታ መልሶ እንዲቋቋም እናደርጋለን ብለን ነው የምናስብ። ይሄ ብቻ ሳይሆን ቀጣይ የዝናብ ወቅትም ስለሆነ አሁን ባለው በጊዜያዊ መጠለያ ውስጡ ነው፣ ይህንን ክረምቱን መቋቋም አይችሉም። በዛ ውስጥም ሆነው ኑሯቸው መግፋት ስልልባቸው ወደ አካባቢያቸው ተመልሰው የሚቀጠሩበት የስራ መስካቸው እንዲቀጥሉ ለማድረግ በክልል ደረጃ ሰፊ ስራ እየተሰራ ነው የሚገኘው። የደቡብ ወሎ ዞን የህዝብና ቤቶች ቆጠራ የቴክኒክ ኃላፊ አቶ ይርጋሊ ቆጠራው ከውዝግብ የጸዳ በኃላፊነትና በብቃት የሚመራ እንዲሆን ብቃት ያላቸው ቆጣሪዎችና ተቆጣጣሪዎች መመልመላቸውን አስገንዝበዋል። በቆጠራው ስራ የሚሳተፉ ሰዎች በፌዴራል መንግስት የህዝብና ቤት ቆጠራ ኮሚሽን ባወጣው መስፈርት መሰረት ከትምህርት 50 ፐርሰንት፣ ከጤና 25 ፐርሰንት፣ ከግብርና 25 ፐርሰንት በተዋረደ ወደታች ባሉ ተመልምለው ብቃት ያላቸው ሰልጥነው የሚያሰለጥኑ ብቁ የሆኑ ለተቆጣጣሪ ዲግሪና ከዛ በላይ ለመረጃ ሰብሳቢ ወይም ለቆጣሪ ደግሞ ቢያንስ ዲፕሎማ ያላቸው የሚል መስፈርት አውርደን በዛ መሰረት ተመልምለው የአሰልጣኞች ስልጠና ለማካሄድ አሁን ዝግጅት ተነቀ ነው። የዘንድሮው የህዝብና ቤቶች ቆጠራ በብዙ መልኩ ከ1999 የተሻለ እንደሆነ የሚናገሩት ደግሞ አቶ ጥላሁን ናቸው። ምናልባት ከ1999 ጋር ሲነጻጸር አሁን የሚካሄደው በቴክኖሎጂ የታገዘ ስለሆነ አሁን ቅድመ ዝግጅቱ ላይ ሰፊ ስራ ከተሰራ በኋላ ላይ ብዙ ችግር ላይገጥም ይችላል ብለን እንገነዘባለን። ምክንያቱም ያልተቆጠረ ካለ ያን ቴክኖሎጂን ተጠቅመን ያልተቆጠረ መሆኑ ማረጋገጥ ስለሚቻል ማለት ነው። ቆጠራ ከተካሄደ በኋላ ምናልባት እዛው ቢሮ ውስጥ በሚሰሩ ስራዎች ደግሞ ሌላ ልዩነት እንዳይፈጠር፣ ሌላ የማኒፑሌሽን ስራ እንዳይሰራ ይህንንም በአግባቡ ምክትል እናደርጋለን። መረጃዎች የተዛቡ እንዳይሆኑ በህብረተሰቡ መካከል ልዩነት እንዳይፈጠር፣ ይህንን በፌዴራል ደረጃም ትኩረት ተሰጥቶት በየጊዜው ከክልሎች ጋር ውይይት ይደረጋል። በሀገር አቀፍ ደረጃ በሚካሄደው ቆጠራ ላይ ከ148 ሺህ በላይ ሰዎች ተሳታፊ እንደሚሆኑ ኒውስ ቢዝነስ ኢትዮጵያ በድረገጹ ላይ አስነብበዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።